ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። የዛሬ መሰናዷችን የሚጀምረው ከአንዲት የስዕል ባለሙያ ጋር በመተዋወቅ ነው። ሰላማዊት ገብረ ጻድቅ የስዕል ጥበብን ከመማሯ በፊት ሕግ ቀጥሎም ደግሞ አካውንቲንግ ተምራለች። ኑሮን ለመግፋት የያዘችው ሥራ ግን ደስታ ነፍጓት እንደቆየ ትናገራለች። ቅጠሎችን በመጠቀም በምትሠራቸው ስዕሎች እውቅና ማግኘት ችላለች። አሁን ላይ ሰላማዊት አብዛኞቹ ስዕሎቿም ሰብአዊ መብትን፣ የሴቶችና ሕፃናትን መከራ እንዲሁም የሰው ልጅ ከአካባቢው ጋር ያለውን ቁርኝት የሚያስቃኙ እንደሆነ ነግራናለች። ኤደን ገረመው ከሰላማዊት ጋር አጭር ቆይታ አድርጋለች። ሰላማዊት ገብረ ጻድቅ እባላለሁ። ገና ሁለት አመቴ ነው ወደ ሰዓሊነት ከተዘዋወርኩ። ከዛ በፊት በሶሻል ወርከርና በአካውንታንት እንዲሁም በስዕል አስተማሪነት ነበረ የምኖረው። የማታ ስዕል ከተማርኩ በኋላ ግን ከስዕሉ ውጪ ህይወት እንደማይኖር እየገባኝ በሄደ ሰዓት ስዕሉ ማስቀመጥ በአቃተኝ ሰዓት እንደምንም ብዬ በግሌ አርት ስቱዲዮ ከፍቼ አሁን በአርት ስቱዲዮ እና በፉልታይም ሰዓሊ ሙያ ውስጥ ያለው ሰዓሊ ማለት ነው። በጣም የገርማል ለሁለት አመት ለሰራ ሰው የራሱ የስዕል ስቱዲዮ ይዞ የሙሉን ጊዜ ሰዓሊ መሆን ከባድ ይመስለኛል። በተለይ ደግሞ አንቺ የምትሰሪያቸው ስዕሎች ለየት ያሉ ከመሆናቸው አንጻር ማለት ነው። ወደ እሱ እንመጣለን። ግን እንደው ስዕሉን ማስቀመጣ አቃተኝ ስትይ ምን ማለትሽ ነበረ? ስራ ላይ በነበርኩበት ሰዓት በተለይ ሶሻል ወርከር በነበርኩበት ሰዓት ብዙ አላወራም ልክ ግን ለማውራት አፌ ስከፈት ስለ ስዕል ብቻ ነው ማወራው። በዛ ነው፣ እዛ አብረኝ የሚሰሩ ሰዎች የሚያውቁት ስለ ሰላም ሲጠየቁ ስዕል ብቻ ማውራቷን ነው የሚያውቁት ሁላ፣ እዛ ድረስ ስተኛም ስነሳም የጎደለ ነገር ሆኖ የሚሰማኝ እሱ ነበረና እሱን ለመወሰን ረጅም አመት ፈጀብኝ። ተወኩት፣ ግን መኖሪያ ግዴታ ስራ ተቅጠሬ መስራት አለብኝ፣ መተዳደሪያ ማስተካከል፣ ራሴን መቻል አለብኝ። ስለዚህም ነው ይህ ውጤት ሲመጣ ወደ ዩኒቨርሲቲ የገባሁት ወደ አርቱ ሳይሆን። በዛ ላይ እያንዳንዱ ቅርብ የምትይው ሰው ዓይን ውስጥ እች ልጅ ሁላ ትምህርት ተምራ ልትተው ነው የሚለው ቅሬታ አፋቸውን አውጥተው አይነግርሽም። ቀን በቀን በሄድሽበት በየመንገዱ እሱ ነው የሚገጥመኝ። አንዳንዱ ትንሽ ቀረብ ብሎ ያወራኝና ስዕል እኮ ነው የጎዳሽ ሁላ የሚል ነው፣ አፎን አውጥቶ ያለውም ሰው ሁላ እና በዛ ውስጥ ታግሎ ወስኖ ስዕሉን በቃ ከዚህ ሁላ ህብረተሰብ ሊገነጥለኝ ነው አሁን በቃ ይገንጥለኝም። ምናልባትም በዚህ ፕሮፌሽን ሰክሰስፉል ሆናለሁ ብዬ አይደለም እውነታውም፣ የጀመርኩት ጠዋት ተነስቼ አንድ ሰዓት ላይ መስራት የምፈልገው ስዕል ነው። ስለዚህ እሱን ላርግ እሱን በማድረግ የሚገለኝም ከሆነ ይግደለኝ ብዬ ነው የገባሁበት የነበረው። እና የሚገርመው እንደዛ ሁሉ ሆኖ ሁሉን ነገር ትውብታርገሽ ሞቢጊዜሽን ስትሰጪው እሱ ወዲያው መልስ የሰጠኝ መልሶ ራሱ ፕሮፌሽኑ አዲስ ቴክስቸርም አዲስ እይታም ማየት የቻልኩት በዛ ምክንያት ነው። በቃ ሁሉን ነገር እርግጥ ጠዋት ስነሳ ጭንቅላቴ ሙሉ ባዶ ነው የሚያስበው ውስጥ ል ብቻ ብር የለኝም አለኝ እንኳን ብሎ አያስብም። በቃ እዛ ድረስ ባዶ አረኩት። በዛ ነው ወታግዬ ታግዬ ወደዚህ የገባው። አሁን ስኖር ለካ መኖር እንደዚህ ነው አልኩኝ። እና አሁንም ግን ማህበረሰቡ አሁንም እንደጎደለኝ ነው የሚያየኝ። ህብረተሰቡ የለመደው አላደል ቤት፣ ዳር፣ መኪና ይሄ ምንድን ነው? ቁሳዊ የሆነ እይታውን እኔ አሁን ብር ሳገኝ ቤት መኪና አይደለም ሁላት የሚለኝ፣ ለስዕሉ ቦታ ማዘጋጃት የማስበው የኔ አሁን ሀሳብ በዛ ውስጥ ደግሞ፣ ከሰማይ እየመጣሽ የሚመስለውም ደግሞ ማህበረሰብ ታገኛለሽ። የሚገርምሽ እንግዲህ ታዳጊ ሳለሽ በጣም አይተሽ የወደድሽው የተማረክሽበት የምታስታውሽው ስዕል ወይም ደግሞ ሰአሊ፣ ወይም ወደ ስዕል የመራኝ ነገር ይሄ ነው የምትሆን ትውስታለሽ? አዎ ሰአሊ ከሆንኩ በኋላ ነው ግን ሰአሊውን የሚያወቅኩት፣ ሰአሊም እንደሆነ በልጅነቴ የውጭ ሰአሊ ነው ቫንጎ ዱሳልና፣ የእሱ ስዕልም እንደሆነ አላወቅኩም። ልጅ ነኝ ገና፣ ሀያ ስኩል ተማሪ ነኝ። ስዕል መውደዴና መመነጫጨሬን እንጂ ወደፊት ሰአሊ ይሆናለሁ የሚለውንም እራሱ አላውቀውም። ልሆን የምችላለሁ የሚለውም ግን ጭንቅላቴ ውስጥ በጣም በብሩሹ፣ የብሩሹ እንቅስቃሴ ጭንቅላቴ ውስጥ ክት ብሎ ቀርቷል። ከዛ አርት በማጠናበት ሰአት ነው ያን ያየው ስዕል የዚህ ሰውዬ እንደሆነ እንኳን ያወቅኩትና አሁን አርቶቼን ክሪያቸው ቴክስቸር አይን ላይ ቴክስቸር ያመጣሉ። የቅጠሎቹ መደርደር ቴክስቸር ያመጣል። ያ የእሱ ሰው ኢንፍሉዌንስ ነው። ምንም ነገር ስሰራ ፓተርንም፣ ኦሪጂናል ፓተርን፣ ሌላም ፓተርን አለኝና እሱንም ስሰራ ቴክስቸር ፍለጋ ነው። ከዛ የዛሬ አስር አመት ወ አስራ ሁለት አመት አካባቢ ሸራተን የአርት ኤግዚቢሽን ነበረና የሬድ ኦሊቭ የሚባል ልጅ አለ የእሱ ስዕል ከኢትዮጵያ ደግሞ ቴክስቸር አለው። የሱ በቃ ግዴታ የኔ ስዕል ከሌላው ሰው ስዕል መለየት አለበት፣ ማንንም መድገም የለብኝም የሚለውን ነገር ያኔ ነው ያሳሰነኝ። የልጁ ስዕል፣ ራስሽን በስዕል የምትገልጭበት መንገድ ለየት ይላል። ስዕሎችሽ በዛ መንገድ ማቅረብ የፈለግሽው ለምንድን ነው? እስቲ መጀመሪያ በምን መልኩ እንደምታቀርቢ ለአድማጮቹ አብራሪላቸው ና ከዛ በዛ መልኩ ደግሞ እራስሽን ለመግለጽ የወደድሽበት ወይም ደግሞ እንደዛ ልትገልጭ የቻልሽበትንም መንገድ አስረጅልኝ። አሁን ሰዓት የምሰራው ቅጠሎችን በመደርደር ነው። ቴክኒክ ቅጠሎችን በመደርደር የሚሰሩ ስራዎች ናቸው እና ይህን ቅጠሎችን አጋጣሚ ሆኖ ከጭን ሳስተምር ለእነሱ ምሳሌ ለመስጠት በጣም በእነሱ ቋንቋ ለማሰብና ሲምፕል ለማድረግ ፈልጌ ቅጠል አንስቼ ምሳሌ ሰጠው፣ እነሱን አስረዳው ከዛን ቀን ጀምሮ የቅጠል ሕይወት ከኔ ጋር ተገናኘ። ከዛ ስለ ቅጠል ማንበብ ጀመርኩ። ያቺ ያነሷት አንድ ቅጠል ነው ወጣ ቤ ከዛፍ ላይ በጭቅ የወጠ የገባሁት እና እሷ ቅጠል ስለ ዛፉ ራሱ ማንበብ ጀመርኩ። ከዛ በኋላ አሁን የምጠቀምባት ቅጠል ስሟ ተህድስ ግኔማ ጉብሬላ ሮብስታ ትባላለች። ለእኛ ሀገር በተለመደ የሀር ኦክ ዛፍት ከእሷ ባህሪ አንጻር እንዳለ ከኔቸር ጋር ታገናኛት። እኛ ከሰው ልጅ ህይወት ጋር ምን ያህል የተመሳሰለ እንደሆነ ማየት ቻልኩኝ አንድ ቅጠል የዛፉ ፓርት ነው የዛፉ አካል ነው እኛ የሰው ልጅ አካል ነን የሰው ሂማን ሬስ የሚባል የሰው ዘር የሚባለው አካሎች ነን እሱን ማገናኘት ይቻልኩኝ ከዛ እያንዳንዷ ቅጠል የራሷ የሆነ ፐርፐዝ አላት ለህይወት እኛም እንደዛ የምንኖርበት ሰዓት ምን ይዘን እንኖራለን ምን ሰርተን ስናልፍት ምን እናረጋለን? ምስሎችሽን እንግዲህ ሳያቸው፣ ህጻናት ልጆች፣ ሴቶችም እንደዚሁ ፊታቸው ላይ ልሙጥ የሆነ ሴቶች ወይም ካለባበሳቸው ወይ ከሁኔታቸው መጎሳቆላቸው ወይም ሀዘናቸው የሚታወቅ ያለበት ሴቶች ይታያሉና ሴቶችና ህጻናት ላይ ደረሱ የምትያቸው የትኛው ነው? ጎልቶ የተሰማሽ የትኛው ነው አውጥተሽ ልታሳይ የሞከርሽው? ብዙ ጊዜ ላይክ ሚዲያ ምንም በምትከፍትበት ሰዓት ዜናዎች ይመጣሉ። ሴቶች እንደዚህ እንደዚህ ያሉ አንዳንዴ ሴቶችም ኢንተርቪው ይደረጋሉ። እሱም እያዳመጥኩ እንዳለ እኔ በሆን ምንድን ነው መሆነው እምል ነው፣ ግን ሁሌ የሚሰማኝ ከዛ አንድ አለ። በእሳት ውስጥ ያሉ ሴቶች የተሰሩት በዚህ በእሳት ውስጥ እየተገደገዙ እንደኖሩ ነው የሚሰማኝ እኔ በሆን። ከስር ጀምሮ እየበላኝ ያለ ነገር ነው ብዬ ነው የማምነው እና አሁን በዝች በሁለት አመት ኢትዮጵያ ሆስፒታል ልልሽ አልችልም። አለም ላይ አለም እየተረበሸች ነው ያለችው፣ በየቦታው ስደት፣ ጦርነቱ እኛ ሀገር ደግሞ እስፔሻሊ በጣም ጦርነቱ እና ስደቱ ከቦታ ቦታ መፈናቀሉ በጣም እየበዛ ነው ያለው እና ለዚህ ገፈቱን እየቀመሱ ያሉት መጀመሪያ ሌሎቹና ህጻናቶቹ ናቸው። ስለዚህ ያን ቆመው እራሱ ሲናገሩ ስትሰሚያቸው የእነሱ ሀዘን የእነሱ መጎዳት እያንዳንዳችንን እንደ ሴት ሆነን ካልነካት አንድ ምንም ሰው ሆንን። የህፃናቶቹ ደግሞ ህፃናት አንድ አመት ነው ያስተማርኩት እና በህይወቴ የኮራውበት ጊዜ ህፃናቶቹ ያስተማርኩበት ጊዜ ነው። በጣም ቀርቤ ሳያቸው ህፃናቶች አይናቸው ውስጥ ነው ስሜታቸው የምታየው ባፋቸው አይነግሩሽም እና አሁን በየቤቱ ዜና ተከፍቶ ጦርነት ጦርነት ሲባል ላይ አንድ ሰሞን በእኛ አዝነው ነው የሚያዩን እና አይናቸውን ብቻ በዚህ በቅጠል ውስጥ እየሰራሁ ያለሁት ህጻናቶቹን በዛ ምክንያት ነው። በቅርብ ጊዜ በተከታታይ የተለያዩ አውደ ርዕይዎች ላይ ተሳትፈሻል፣ በቡድንም በብቻሽም። እና አሁን ደግሞ የወርቃማ ቅጠል የተሰኘ አውደ ርዕይ ምን ለማሳየት ነው የተጠቀምሽበት? ምን ያህል ስዕሎች አቅርበሻል? አሁን የወርቃማ ስዕል ኤግዚቢሽን ባቀረብኩበት ሰዓት ወደ ሰላሳ ስድስት አካባቢ የሚሆኑ ስራዎች ናቸው የቀረቡት። በእነዚህ ስራዎች ላይ ወርቃማ ቅጠል በሚል ርዕስ የሰጧቸው የሴቶቹና የህፃናቶችን ህይወት ነው። እናጠው ያላደገ ልጅ እኛው ምንድን ነው? የወደፊት ተስፋችን ነው። ወርቃማ ቅጠላችን ነው። ወርቃማ ቅጠሏን ደግሞ ካልተንከባከብናት ሁላችንም ወደዛ ወደዚህ ከበጫጨቅናት እሷም ድጋሚ አትበቀልም። ድጋሚ ዘሯን ይዛ አትመጣም። ስለዚህ በዛ ምክንያት የአሁኑን ወርቃማ ቀጠለዋ በሚል እነሱ መከባከብና መያዝ ካልቻለን የእኛ ተስፋም የወደፊት እጣፋንታችን በጥያቄ ምልክት ውስጥ ነው የሚቆየው። የወደፊት ስንል ከአስር አመት ከሀያ አመት በኋላ አይደለም ከመቶ አመት በኋላ ማሰብ መቻል አለብን። እና ያንን ለማሳየት ነው የፈለግኩት። እና ኤግዚቢሽኑም በእንደዛ ነበረ ከሄደው አዲስ አበባ ሙዚየም ውስጥ ነበር የተካሄደው። እንደ ሰአሊ እንግዲህ ብዙ መልእክቶችን እያስተላለፍሽ ነው ስዕሉ ለልብሽ ሙላትን ሰጥቶታል እና ምንድን ነው እሱ በቀጣይ ማድረግ የምትፈልጊው ምን አይነት ነገሮች ላይ አተኩረሽ የምትሰሪ ይመስልሻል በቀጣይም ተነኩም ብዬ በስዕሉ አልተገለጹም ብዬ ያሰብኳቸው የሶሻል ሹ የማህበረሰብን ተኮር ተጨማሪ ኮንቨርሴሽን ንግግር የሚፈጥሩ ነገሮችን ለመስራት ነው ሀሳቤ እሱ ነው ሄዶ ሄዶ አንድ ስዕል ልትሆን ትችላለች። እቺ አልሞላ ብላ የምታሰቃየችን ህይወቴን የምትሞላልኝ አንድ ስዕል አለምን ካነጋገረችልኝ ያኔ እፎይ የላለው ብዬ አስባለሁ። ምኞቴ እሱ ነው። ሄጂ ሄጂ ኮዜን ማሳየት የምፈልገው በአንድ ስዕል ነው። ያቺ ስዕል እስክትወጣ ድረስ ግን መሳሌን አላቆምም። እሺ። ሰላማዊት ገብረጻድቅ ከአሜሪካ ድምጽ ከጋቢና ቤት ጋር ስለነበረች ቆይታ አብዝቼ ነው ማመሰግን ነው። እኔም አመሰግናለሁ። እሺ። አድማጮቻችን ከአሜሪካ ድምፅ የሚተላለፈውን ጋቢና መዝናኛ ነው እያዳመጣችሁ የምትገኙት እዚህ ላይ የሙዚቃ ረፍት እንውሰድ ቆየት ብለው የተሰሩ ነገር ግን በድጋሚ ተቀናብረው ለአድማጮች እንዲቀርቡ ከተደረጉ ሙዚቃዎች መካከል አንዱን ልጋብዛችሁ ነው ያሸናፊ ከበደን ተማመን ነው የተሰኘው ሙዚቃ በ 1990 ዎቹ ውስጥ ለመጀመሪያ ጊዜ ለአድማጭ የቀረበው ይህ ሙዚቃ በትናንትናው ዕለት አዲስ ቪዲዮ ተሰርቶለት በማህበራዊ ሚዲያዎች ላይ ተለቋል። ማዳመጥ ላይ ያላችሁት ጋቢና መዝናኛን ነው። ከአሜሪካ ድምፅ አብራችሁን ስላላችሁ ደስ ብሎናል። በመቀጠል በዚህ በሰሜን አሜሪካ የኢትዮጵያውያንን ባህልና ትውፊት በማስተዋወቅ እንዲሁም ደግሞ የተለያዩ የበጎ አድራጎት ስራዎችን በማስተባበር እውቅ ከሆነ ሰው ጋር ያደረኩት ቆይታ ይደመጣል። የዛሬ እንግዳይ በተለይ በዋሽንግተን ዲሲና አካባቢዋ በሚደረጉ የበጎ አድራጎት እንቅስቃሴዎችና ባህልና ትውፊትን በሚያስተዋውቁ መድረኮች አዘጋጅነቱ ይታወቃል። ሚስ ኢትዮጵያ ዩስኤ የቁንጅና ውድድርን ጨምሮ የኢትዮጵያንና አፍሪካውያን አልባሳትን የሚያስተዋውቁ መድረኮችን በመፍጠር ወጣት ትውልድ ኢትዮጵያውያን በራሳቸው እንዲተማመኑ በባህላቸው እንዲኮሩ ለማድረግ ጥረዋል። ዛሬ የኒህ መድረኮች ፋይዳ ለማወቅ ብሎም ዓመታትን ካሳለፈው ልምዱ በጥቂቱ ለመስማት እንግዳ አድርጌ ተስፋሁን አዱኛ ይባላል። ከቨርጂኒያ በስልክ መስመር ከእኛ ጋር ይቆያል። ተስፋሁን እንኳን ወደ ስርጭታችን በሰላም መጣ። ሰላም ቪኦኤዎች፣ እኔም ስለጋበዛችሁኝ አመሰግናለሁ። ይህ እንድትሰጠኝ እድል በድጋሚ አሁንም አመሰግናለሁ። እኛም እናመሰግናለን። ተስፋውን እንግዲህ በብዙዎች ዘንድ የምትታወቀው የበጎ አድራጎት እንቅስቃሴዎችና የኢትዮጵያውያንን ባህል ማሳየት በሚዘጋጁ መድረኮች አዘጋጅነት ነው። ወደ እነዚህ እንቅስቃሴዎች እንድትገባ መነሻ የሆኑ ምክንያቶች ምን ነበሩ? እስቲ አጀማመሩን በጥቂቱ ንገረን። ልክ ነው እንግዲህ እዚህ ሀገር መጠን በትምህርትም በልምድም የምናገኛቸውን ነገሮች ወደ ራሳችን ኮሚኒቲ ወደ ማህበረሰባችን ለመውሰድ ከሚል በዛ የተነሳ ነው። ትልቁ ነገር ደግሞ ሀገራችን ላይ ያሉት ብዙ ችግሮች የእያንዳንዳችን አስተዋጽኦ ካልተካከለበት ያ አትሊስት መቀየር ሙሉ ለሙሉ ባንችልም እንኳ መቀነስም አንችልበት ደረጃ ስለሚሆን በሙያይ በልምዴ ምን ማድረግ አለብኝ የሚለው ነገር እሱ ነው ዋናው ትልቁ ነገር ወደዚህ ሙያ እንድገባ ያደረገኝ። እንግዲህ በየአመቱ የተለያዩ መድረኮችን ታዘጋጃለህ። የቁንጅና ውድድር፣ የባህል አልባሳት ትርኢት እና የመሳሰሉትን መጥቀስ ይቻላል። እነዚህ መድረኮች መዘጋጀታቸው ለትውልድ ኢትዮጵያን የሚሰጡት ጠቀሜታ ምንድን ነው ብለህ ታስባለህ? ፋይዳቸው ምንድን ነው? ፋይዳቸው ሁልጊዜ አንድ አገር ማለት የማህበረሰቡ አስተዋጽኦ ነው እንግዲህ ሀገር እንዲሆን የሚያደርገው እና ሁሉም በየተሰማራበት ስራ ዘርፍ የሚችለውን ካደረገ የምንፈልገውን ለውጥ በአንዴ ባናመጣው መጣው በጊዜ ሂደት ልናገኘው የምንችለው ነገር ነው። ያም ነው እንግዲህ ከአመት ወደ አመት እያደገ ሌሎች ብዙዎችን እንድንደርስ እያደረገን ያለው አንደኛ ድጋፍ የሚሰጠን አካል በምንሰራው ነገር ሲኮራበት፣ ሁለተኛ ሌሎቹ ከኛ ተምሮ የእኛን አርአያ ተከትለው እንዲሄዱ ስናደርግ፣ ሶስተኛ እነዚያ የረዳናቸው ሰዎች ራሳቸውንም ቤተሰባቸውንም ለውጠው ስናይ የበለጠ እንድንሰራ ያደርገናል እና እያንዳንዳችን የተሰጠን ጊዜ ዛሬ ነው። ዛሬ ለማህበረሰባችን፣ ዛሬ ለሀገራችን፣ ዛሬ ለኮሚኒቲያችን የምንሰጣት ትንሿ ነገር ወደፊት ትልቅ መርታ እንደሚያመጣ ምንም ጥርጥር የለውም። ስለዚህ ውጤቶቹ፣ እድገቶቹን ስናየው ያ የምንሰራው ነገር ፍሬ እንዳለው እናይበታለን ማለት ነው። እንግዲህ እስከ ዛሬ አንተ ባስተባበርካቸው የተለያዩ የበጎ አድራጎት እንቅስቃሴዎች ውስጥ ተጠቃሚ ሆኑ ታዳጊ ኢትዮጵያውያን ህጻናት፣ ኢትዮጵያውያን ከየትኞቹ ተቋማት ጋር በአሁኑ ጊዜ አብረህ እየሰራ ይገኛል? እስካሁን ድረስስ የሰጣችኋቸው ድጋፍና ያበረከታችኋቸው የሰብአዊ ድጋፍ ይዘቶች ምን ላይ የሚያተኩሩ ናቸው? ልክ ነው። ብዙ ጊዜ የሚስ ኢትዮጵያዊ ፓጀንት የሚያደርገው ሀገር በቀል የሆን የበጎ አድራጎት ድርጅቶችን ነው። እንግዲህ ለተወሰኑ ከሁለት አመት እና ከሶስት አመት በላይ ሜሪ ጆይን በገንዘብ በአልባሳት፣ በቁሳቁስ፣ የህክምና የአንዴን ቪዌ ራሳችሁ መጣችሁ የቀረፃችሁት አንድ ኮንቴነር የሚሆን እቃዎች ልከናል። ሞ የትምህርት መሳሪያዎች አሉበት፣ የህክምና ቁሳቁሶች አሉበት፣ አልባሳት አለበት። ብዙ ከማህበረሰቡ በዶኔሽን የምንሰበስባቸውን ነገሮች ለሜሪጆ የበጎ አድራጎት ድርጅት አስተዋጽኦ አድርገናል። ይሄን ስል እንግዲህ በዚህ ውስጥ ደግሞ እዚህ ያለው በጎ አድራጎት ፈቃደኛ የኢትዮጵያ ኮሚኒቲም ሆነ የአሜሪካው ማህበረሰብ ትልቅ እገዛ አድርጎልናል። ከዛም አልፎ ደግሞ የመሰረት በጎ አድራጎት ድርጅት እንደዚሁ በተለያየ መልኩ እገዛ አድርገናል። ለምሳሌ ከሚጠቀሱት ነገሮች በገንዘብ እንዲሁም ደግሞ ከጎዳና ላይ አዲስ አበባ ውስጥ የተነሱ እናቶች ወጣት እናቶች ወደ መቶ ሰባ ሁለት የሚኖሩ የሚሆኑ ወጣቶች እናቶችን ከጎዳና ላይ ሲያነሳ የመሰረት በጎ አድራጎት ድርጅት ከመቶ ዘጠና በላይ አልጋዎች፣ ተደራራቢ አልጋዎች ኮሚኒቲውን በማስተባበር ተሰርቶላቸዋል። የተለያዩ የሙያት ስልጠናም እንዲሰጣቸው በዛው በመሰረት በጎ አድራጎት በኩል ግዛ ተደርገዋል። አሁን ደግሞ ትኩረት ለሴቶችና ለህፃናት ባለፉት ሁለት ሳምንት የተለያዩ እዚሁ የአስተዋጽኦ ምሽቶችን አዘጋጅተን እርዳታ እንዲያገኙ ፋሲሊቴት እናደርጋለን። ከመረዳቱም ጀርባ ደግሞ ያን ኦርጋናይዜሽን ምን እንደሚሰራ ምን እያደረገ እንደሆነ እንደገና የሰጠናቸውንም ነገሮች ደግሞ በአግባቡ ተጠቅመው ለደሃው ማህበረሰብ ማድረሳቸውን ደግሞ የምንከታተልባቸው የተለያዩ ሜካኒዝሞችን ሞክራለን። በሴም ታይም ደግሞ ባለፈውም አገራችን በተነሳው ጦርነት ምክንያት ለደረሱ መፈናቀሎች ለተፈናቀሉት ወገኖች መርጃ የሚሆን ትልቅ ዝግጅት ተካሄዶ እንደዚሁ በዛ ላይ ወደ ሶስት መቶ ምናም ከሶስት መቶ ሺህ ዶላር በላይ አሰባስበን በአይዞን ገቢ አድርገናል። እንግዲህ ጥቂቶች ናቸው እነዚህ ግን ከዚህም በላይ ያው መስራት ይቻላል። ማህበረሰቡ መደጋገፍ ከቻለ ችግሮቻችን አትሊስት መቅረፍ እንኳ ባንችል መቀነስ የምንችልባቸው መንገዶች ይሆናል ብዬ አስባለሁ። እዚህ እንግዲህ መሰል ዝግጅቶችንም በማሰናዳት ሂደት ውስጥ ከበርካታ ትውልደ ኢትዮጵያን ወጣቶች ጋር የመስራት አጋጣሚውን ያገኘህ ይመስለኛል። ስለ ኢትዮጵያና ስለ ኢትዮጵያውያን ባህል ያላቸው እውቀት ምን ያክል ነው? በግል ስትመዝነው ከነዚህ ወጣቶች ጋር ባደረግከው ቆይታና እንዲህ ሀሳቦችን ስትለዋወጥ ስለ ኢትዮጵያ ያላቸው እይታ ምን ይመስላል? እሱ ነው ዋናው። ትልቁ ነገር ደግሞ ይህንን ወጣቱን ጀነሬሽን ለምሳሌ ሚስ ኢትዮጵያ ሲ ዓላማው ቁንጅና ከበጎ አድራጎት ጋር ነው። አንድ ቆንጆ የሚባል ሴት ወይም ወጣት ትልቁ መስፈርቱ የሚሆነው ለማህበረሰቡ የሚያደርጉት አስተዋጽኦና ውጫዊና ውስጣዊ ቁንጅና ናቸውም ማለት ነው። ስለዚህ አንዱን ከአንዱ በምናወዳደርበት ጊዜ ትልቁ ጎበዝ የሆኑትን ወጣቶች ወደፊት በማምጣት ነው። አንደኛ፣ በባህላቸው እንዲኮሩ፣ ሁለተኛ፣ ለማህበረሰባቸው የጀርባ አጥንት እንዲሆኑ፣ ሶስተኛ ደግሞ በትምህርታቸው ባላቸው ፊልድ ላይ ጠንከር ብለው እንዲሄዱበት እርስ በእርስ በማወዳደር አንዱ አንዱን በማየት አሪያ በመሆን ለሀገራቸው ደግሞ እነሱ ተስፋ እንዲሆኑ ማዘጋጀት የሚለውን ነገር በተለያየ በሚደረጉት የመድረክ ውድድሮች ላይ ስናደርግ እነሱ ደግሞ ያንን የበለጠ አጉልተውት የበለጠ እንዲሰሩት፣ ለምሳሌ አንድ ኮንቴነር ዕቃ ፓክ አድርጎ አዘጋጅቶ አሽጎ ምንም አይነት ገንዘብ ሳይከፈላቸው በራሳቸው ጊዜ ቤተሰቦቻቸውን አስቸግረው ራይድ ጠይቀው መጠው ያንን ማድረግ ቀላል ነገር አይደለም። ይሄ እንግዲህ የእነሱ ያላቸውን ፍቅርና ለሀገራቸው ያላቸውን ስሜት ነው የሚገልጸው። እና አሁን ባለፉት ሁለት ዓመት በተለይ ኮቪድ መጥቶ ነገሮችን ዝግጅቶችን ለማድረግ ቢያደናቅፈንም በዙም እና በተለያዩ ነገሮች ግን ስቲል በጠራ ናቸው። ሰዓት ፈቃደኛ ሆኖ እያገዙ እየረዱ ናቸው። ያ ደግሞ ወደፊት ተስፋ እንደሚሆኑ በዛ እንድናይ አድርገውናል። እንግዲህ እንደነዚህ ያሉ ዝግጅቶችን በምትሰሩበት ጊዜ ነገር ሁሉ አልጋ በአልጋ ይሆናል ማለት አይደለም። አንዳንድ የሚገጥሙ መሰናክሎች እና የተለያዩ ፈተናዎች ይኖራሉ ምን አባይት ፈተናዎች የምንላቸው ምንድን ናቸው? እንዴት ሳደርጋችሁ ፈታችኋቸው በአመታት ጉዟችሁ ውስጥ? እርግጥ ነው እንዳልከው ነው። ምንም ነገር ቀላል ነገር የለም። እስፔሻሊ የአሜሪካን ሀገር ታይም በጣም ቫሊዩ ባለበት ሁኔታ ሰውን ታማኝነት የማግኘት ይሄ ደግሞ በበጎ ያለ ክፍያ የሚሰራ ነገር ስለሆነ አርቲስቶችም ሆነ የንግድ ማህበረሰብ እንዲ ቮለንተሮች ወጣቶች ያንን ነገር ለመስራት የሁሉም አስተዋጽኦ ከሌለበት አሁን የምናስበውን ነገር ለማድረግ አይቻልም ነበር። ለዚህም ሁሉ ስራ ትልቁን አስተዋጽኦ ያደረገው በጎ ፈቃደኛ ጊዜያቸውን የሚሰጡ ወጣቶች፣ እንደገና የንግዱ ማህበረሰብ አርቲስቶች በዚህ ላይ ትልቅ አስተዋጽኦ አድርገዋል ግን ታይም ማነጅ አድርጎ በሚፈለገው ሰዓትና በሚፈለገው ጊዜ ሰዎቹን ለማምጣት የራሳቸው የህይወት ውጣውረዶች አሉ። የስራ ጉዳይ አለ። እነዛ ነዛ ፈተናዎች ናቸው። ግን በአንድ ጊዜ አይደለም የመጣው በጊዜ ሂደት ነው። የምናደርገውን ነገር ስናሳያቸው፣ እተኛ ለሚሰሩት ነገር ደግሞ እውቅና ስንሰጣቸው በሰርተፍኬት በምስጋና እንዲሁም በተለይ ኮሌጅ ተማሪዎች ቮለንተር አወራቸውን ለተለያየ የኮሌጅ አገልግሎት ይጠቀሙበታል። እና እሱን እሱን አገሩ በሚፈቅደው አማክለን ስለምንሰጥ ነገሮቹን ቀላልን እንዲሆን ባያደርጉትም ግን የምንፈልገውን አትሊስት በተወሰነ ደረጃ እንድናደርገው እገዛ አድርገዋል እና እኛም ደግሞ የምንሰራውን የግድ ለዛ ለረዱን ሰዎች ምን እንደተደረገ እንዲያዩት የምናደርግባቸው ብዙ መንገዶችን እና አማራጮችን እንጠቀማለን። መልካም ተስፋውን። ከመለያየታችን በፊት በቅርቡ ቴስት ኦፍ አፍሪካ የሚል ትርኢት ለማሰናዳት እየተንቀሳቀስ ባለበት ሰዓት ነው ያገኘው። የዚህኛው ትርኢት ትኩረትስ ምንድን ነው? ምን ምን ነገሮችን ለማድረግ አስባችኋል? አዎ፣ አሁን እንግዲህ ቴስት ኦፍ አፍሪካ በኢትዮጵያ አዲስ ዓመት ዋዜማ ና በአዲስ አዲስ ዓመት ቀን በዚህ በቨርጂኒያ የሚካሄድ ትልቅ ባዛር ነው። አንደኛ አሁን ባለው የኢኮኖሚ ብዙ ውጣ ውረዶች የንግዱ ማህበረሰብ በተለያየ መልኩ የተጎዳበት ነው። አንደኛ። ሁለተኛ ደግሞ በጋራ በመቆም አብሮ በመስራት አብሮ የሚፈለገውን ነገር በማድረግ ያለውን ችግር በተወሰነ መጠን ይቀርፋል በሚል እና አገርንም ባህልንም ከማስተዋወቅ አንጻር ትልቅ መርት አለው በሚል የጥቁር ቢዝነሶችን ወደፊት ለፊት መጥተው በጋራ ሆኖ ራሳቸውንም ጠቅመው ማህበረሰባቸውን የሚጠቅሙበት በዛው አጋጣሚ ደግሞ ስለ ባህላቸው ስለ ድርጅታቸው የሚያስተዋውቁበት አዲስ አመትም የሚከበርበት በሚል ጥቁሮችን አሪያ በመሆን ሁሉንም ኢትዮጵያኑን ብቻ ሳይሆን መላው አፍሪካንና ሌሎችን ጥቁሮችን በማሰባሰብ በጋራ የሆነ የሁለት ቀን ትልቅ ባዛር ነው። ያው እንደሚታወቀው ስፕሪንግፊልድ ትልቁ ሞል ነው በቨርጂኒያ ውስጥ የሚገኘው። እነሱም ይሄን ሀሳባችንን ተቀብለው በጋራ በሰፊው እየተንቀሳቀስን ይገኛለን። እጅግ በጣም አመሰግናለሁ። ተስፋውን አዱኛ የበጎ አድራጎት እንቅስቃሴዎችና የኢትዮጵያንን ባህል ለማሳየት ባቀዱ መድረኮች ጠቀሜታና ፋይዳ ዙሪያ ሀሳብን ስላጋርሃን በአድማጮቼ ስም በእጅጉ አመሰግናለሁ። መልካም ቀን ይሁንልህ። እኔም ቪኦኤን ሁልጊዜ የምናደርጋቸውን ነገሩ እየተከታተላችሁ በማቅረብ ሕዝብ እንዲያውቀው በማድረግ በመረጃም ደረጃ ሪከርድ እያደረጋችሁን በማስቀመጥ የምታደርጉትን አስተዋጽኦ አመሰግናለሁ። አሁንም በሚዘጋጀው ዝግጅት ቴስት ኦፍ አፍሪካ አት ኢትዮጵያ በሚለው ዲሴምበር ሴፕቴምበር ቴን እና ኢለብን ሁሉም ሰው መጥቶ ባህሉን ድርጅቶችን በመደገፍ አስተዋጽኦ እንዲያደርግ ጥሪ ያቀርባለሁ። በጣም አመሰግናለሁ። መልካም ቀን። አንዱ አንቻለ ኔ አንዱ አንቻለ ሱ የጤናችን ነው ዋው ሚነሳ

ሱን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶው ሀብታሙ ስዩም፣ በድምፅ ቅንብሩ ደግሞ ኤልያስ አስማረ ነበርን። በምሽቱ አብረናችሁ ቆይ ነው። የሳምንት ሰው ይበለን። መልካም ጊዜ።